በበታች ፍርድ ቤት በነጻ ተሰናብተው የነበሩት እነ አቶ ሀብታሙ አያሌው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ሰብሳቢ ዳኛ ከችሎት እንዲነሱላቸው ጠይቀዋል። አቶ ሀብታሙ በጠና የታመሙ መሆናቸውንና ሐኪሞች ያዘዙላቸውን ሕክምና እንዳያገኙ በማረሚያ ቤቱ መከልከላቸውን አሳውቀዋል። ፍርድ ቤቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሀ ተጨማሪ አለው። በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ ያቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው አቶ ሀብታሙ አያሌውን ጨምሮ አምስቱ መልስ ሰጪዎች ይጠበቅ በነበረው መሰረት ዛሬ የቃል ክርክራቸውን አላቀረቡም። የቀድሞ የአንድነት ፓርቲ የአመራር አባላት አቶ ሀብታሙ አያሌው አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሸዋስ አሰፋና አቶ አብርሃም ሰሎሞን ዛሬ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የችሎቱ ሰብሳቢ ዳኛ ዳኜ መላኩ ከችሎት እንዲነሱ ማመልከቻ በማቅረባቸው በቀጠሮ መሰረት ሊሰማ የነበረው የመልስ ሰጪዎች ክርክር አልቀረበም። የዚህ የህግ አግባብ ምን እንደሆነ እንዲያስረዱኝ የተከሳሾቹን ጠበቃ አቶ አምሃ መኮንንን ጠይቄያቸው ነበረ። ተከሳሾቹ ያው በፌዴራል ፍርድ ቤቶች ማቋቋሚያዎች ቁጥር 25 88 አንቀጽ 271 ሰ መሰረት የችሎቱ ሰብሳቢ ዳኛ ከችሎቱ እንዲነሱ ነው የጠየቁት። ያው ባቀረቡት ማመልከቻ ላይ እንዲነሱ የጠየቁባቸውን ዝርዝር ምክንያቶች አስቀምጠዋል እና እነዚህ ዝርዝር ሁኔታዎች ባሉበት እኚህ ዳኛ በሰብሳቢው በሚሰበስቡበትና በዳኝነትም በሚገኙበት ችሎት ትክክለኛ ፍትህ እናገኛለን ብለን አናምንም። ስለዚህ እሳቸው በሌላ ዳኛ መጠቃት አለባቸው የሚል ሕግን ጠቅሰው ነው አቤታ ያቀረቡት። ይሁንና በችሎት ወቅት ሰብሳቢው ዳኛ እንዳሉት ተከሳሾቹን የሚያውቋቸው በቀረበው የክስ መዝገብ ብቻ እንደሆነና በሌላ መንገድ እንደማያውቋቸው በመዘርዘር ተከሳሾቹ ለዚህ ጥያቄያቸው ወይንም አቤቱታቸው በቂ ምክንያት ሊኖራቸው እንደሚገባቸው ሲናገሩ ተደምጠዋል። ከዚሁ በመነሳትም በእርግጥ ተከሳሾቹ ይህን አቤቱታ ለማቅረብ በቂ ምክንያት ነበራቸው ወይ የሚል ጥያቄም አቶ አማን ጠይቄያቸዋለሁ። ምክንያታቸው በዋናኛነት ይግባኙ እንደተከፈተ የስር ፍርድ ቤት ውሳኔ መታገዱን ያነሳሉ። የስር ፍርድ ቤት ውሳኔ እንኳን ሳይታይ ይግባኝ ሰሚው እንዳገደው ከዛም በኋላ የቀጠሮ አሰጣጦቹ፣ መጥሪያ አወጣጦቹ በሙሉ ዳኛው አስቀድሞ በጉዳያችን ላይ አቋም መያዛቸውን እንድናምን አድርጎናል። ከዚህም በኋላ በሚኖረው ሂደት ትክክለኛ ፍትህ ይሰጡናል ብለን አናምንም በሚል ነው እና በማመልከታቸው ላይ ወደ ሁለት ገጽ የሚጠቃ ማመልከታችን ነው። አንድ በአንድ እዚህ እምነት ይሄ እምነት እንዲያድርብን ያስቻለን ያሏቸውን ምክንያቶች ዘርዝረዋል። በዚህ መልክ ነው ጥያቄ ምክንያታቸው በጽሁፍ ላይ የቀረበ ነው። ምክንያት አላቸው እንግዲህ። በዚህ እነዚህ ምክንያቶች ዳኛው ትክክለኛ ፍትህ እንዲሰጧቸው አያሳምናቸውም ያሳምናቸዋል የሚለው ነገር ያው በችሎቱ የተሰየሙት ግራና ቀኝ የተሰየሙት ሁለት ዳኞች መርምረው የሚወስኑበት ነው። በህጉ መሰረት ፍርድ ቤቱ በዚሁ ችሎት የሁለት ተከሳሾችን የግላ ቤቱታ ሰምቷል። ዘግይተው ወደ ችሎቱ የገቡት አቶ ሀብታሙ አያሌው በጽኑ እንደታመሙና ወደ ሐኪም ቤት ተወስደው እንደነበረ ገልጸዋል። በሐኪማቸው እንደተነገራቸውም የኩላሊት ጠጠር እንዳለባቸው እንዳለባቸውና ከሌሎች ሶስት ሐኪሞች ጋርም ሙያዊ ውይይት አድርገው ሶስተኛ ደረጃ ቀዶ ሕክምና እንደሚያስፈልጋቸው በድንገተኛም እዚያው ለመታከም የሄዱበት ሆስፒታል መተኛት እንዳለባቸው ተነግሯቸዋል። የማረሚያ ቤቱ ጠባቂዎች ግን ይህን የባለሙያዎቹን ትዕዛዝ ለመቀበል ፈቃደኞች እንዳልነበሩም ለፍርድ ቤቱ አስረድተዋል። በሐኪሞቹና በማረሚያ ቤቱ ጠባቂዎች መካከል ከስምምነት መድረስ ስላልተቻለም ሐኪሞቹ ትዕዛዙን ለመቀበል ፈቃደኛ እንዳልሆኑና ታማሚውን ከነሱ ስምምነት ውጭ እንደወሰዷቸው እንዲፈርሙ ቢጠየቁም የማረሚያ ቤቱ ጠባቂዎች በእምቢተኝነታቸው እንደከፉበት አብራርተዋል። አክለውም እኔን ያሰረኝ ይህ ፍርድ ቤት ነው አሉ አቶ ሀብታሙ፣ አሁን ወደ ሞት እያዘገምኩ ነው። ፍርድ ቤቱ ይህን እንዲያውቀውና እንዲመዘግበው ለማስታወቅ ነው ብለው አጠናቀቁ። ሌላው ተሳሪ አቶ ዳንኤል ሽበሺ በበኩላቸው በማረሚያ ቤቱ ከሌሎች እስረኞች በተለየ ሁኔታ እንደሚያዙና እንደ አንድ ኢትዮጵያዊ ዜግነት እንዳለው ሰው እንደማይታዩ ለፍርድ ቤቱ ተናግረዋል። ዛሬ እንኳን አሉ አቶ ዳንኤል ለፍርድ ቤቱ አቤት ለማለት የያዝኩትን ማስታወሻና ሌላም ተነጥቅ ያለው ሲሉ እንደ ማሳያ ተናግረዋል። ለአቤቱታዎቹ መልስ ለመስጠት ሶስቱ ዳኞች ስምምነት እንዳልነበራቸው በግልጽ የሚታይ የነበረ ቢሆንም የጤና ጉዳይ አሳሳቢና ቅድሚያ የሚሰጠው ስለሆነ አቶ ሀብታሙ አያሌው ያቀረቡትን አቤቱታ በማስረጃ አስደግፈው በጽሑፍ እንዲያቀርቡ የግራው ዳኛ አቶ ከድር አሊ አዘዋል። ፍርድ ቤቱ ተከሳሾቹ ባቀረቡት የሰብሳቢው ዳኛ ከችሎቱ ይነሱልን ጥያቄ ብይኑን ለማሰማት ለታህሳስ 15 2008 ዓ ም ተለዋጭ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋ ሳሳፋና አብርሃ ሰለሞን ከሌሎቹ ተጨማሪ አምስት ተከሳሾች ጋር በነዘላለም ወርቅ አገኘው የክስ መዝገብ አቃቤ ሕግ በሽብር ወንጀል ከአንድ ዓመት በፊት ክስ መስርቶባቸው እንደነበረ ይታወሳል። የበታች ፍርድ ቤት አምስቱ የቀረበባቸውን ክስ እንዲከላከሉ ሲወስንባቸው፣ እና አቶ ሀብታሙ አያሌውን በነጻ ማሰናበቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ